ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ። ሰላም ሰላም፣ የአገር ልጆች። ሰዓቱ በሰዓት ቀኑን በቀን ተተክቶ ሳምንት ሞላና በምድብ የአየር ጊዜያችን ተገናኘን። ዕለተ ሰንበት ማለዳ ከምድር እስከ ህዋ ከኤፍ ኤም አዲስ 97.1 አዘጋጅና አቅራቢ ጌታቸው መላኩ ከዝግጅታችን ጋር መልካም ቆይታም ተመኘን። የአገር ልጆች ባለፉት ሁለት ተከታታይ ፕሮግራሞቻችን በነበሩን ወቅታዊ ጉዳዮች ምክንያት ቀደም ብለን የጀመርነውን የሪሞት ሴንሲንግ ቴክኖሎጂ ማለትም የርቀት መቆጣጠሪያ ወይም የርቀት ዳሰሳ ቴክኖሎጂን ርዕሰ ጉዳይ ማቋረጣችን አይዘነጋም። ዛሬ ይህንኑ ያቋረጥነውን ርዕሰ ጉዳይ እንቀጥላለን። ይህ ቴክኖሎጂ የተፈጥሮ ሀብትን ለማወቅና ለማስተዳደር ያለው ጠቀሜታ ትልቅ በመሆኑ ቢያንስ አበይት በሆኑ የተፈጥሮ ሀብቶቻችን ጥበቃና አጠቃቀም ላይ ያለውን አስተዋጽኦ እንዳስሳለን። ካሉን የተፈጥሮ ሀብቶች አንዱ ውሃ ነው። ሦስት አራተኛው የመሬት ገጽ በውሃ የተሸፈነ ነው ይባል እንጂ ንጹሕ ወይም ፍረሽ የሚባለው ውሃ ከሦስት በመቶ አይበልጥም። ይህም ቢሆን በዓለም ላይ ያለው ስርጭታዊ ድልድል እኩል አይደለም። በተወሰነ አካባቢ በሰፊው ተከማችቶ ሲገኝ፣ በሌላ ቦታ ጠብታ እንኳ ላይገኝ ይችላል። በመሆኑም በዓለም ላይ የጸብና የውዝግብ መነሻ አንዱ ውሃ እንዲሆን አድርጎታል ውሃ ለህይወት መኖር አስፈላጊ ብቻ ሳይሆን የህይወት መፈጠር ምክንያትም ነው። ውሃ የህይወት ምንጭ መሆኑ ላይ መንፈሳዊም ሆነ ሳይንሳዊው እይታ አይጋጩም። ለመኖር እጅግ ወሳኝ ከሆኑትም ከቀዳሚዎቹ ይጠቀሳል። ለመኖር የሚያስፈልገውን ያህል ከወርቅም ከዕንቁም በላይ በእጅጉ በተወደደ ነበር፤ ግን በርካሽ የምናገኘው የተፈጥሮ ሀብት ነው። ለማንኛውም በአግባቡ ልንጠቀምበትና ልንንከባከበው እንደሚገባ ማንንም አያጣላም። ለዚህ ደግሞ ቴክኖሎጂን መጠቀም ተመራጭ ነው። እንደ ርቀት መቆጣጠሪያ ወይም ዳሰሳ ማለትም ሪሞት ሴንሲንግ ቴክኖሎጂ ያሉትን ማለት ነው። ይህ ቴክኖሎጂ የውሃ ሀብትን እንዴት ማጥናት፣ መለየትና መንከባከብ እንደሚያስችል እንተዋወቃለን። ለዚህ ደግሞ ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ባለሙያ ጋብዘናል። ውበቱ አንን ላይ ይባላለሁ በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በሪሞት ሴንሲንግ ትምህርት ክፍል በተመራማሪነት ነው የምሰራው። አቶ ውበቱ አንን ላይ፣ አሁን የመጀመሪያ ጥያቄ የሚሆነው የዚህ የሪሞት ሴንሲንግ ቴክኖሎጂ ለውሃ ሀብት አያያዝ የሚሰጠው ጥቅም ምንድን ነው? እንግዲህ ከውሃ ሀብት አይነቶች ጋር አያይዘን ማየት እንችላለን ምንድን ነው የሚጠቅመን ቴክኖሎጂ? እንግዲህ በዓለም ላይ ካሉን ውድና ትልቅ ሀብቶች ውሃ አንዱ ነው። እንግዲህ ውሃ ከአየር ቀጥሎ ሁለተኛ ደረጃ ነው ብለን እናስባለን። ለመኖር ተለይ ለሰው ሰው ብቻ ሳይሆን ለእንጽዋትም ለእንስሳትም፣ ኢቨን ህይወት ሌላቸው ነገሮችም ውሃ አስፈላጊ ነው። እንግዲህ ውሃ ብለን ስናወራ ትልቅ ጥቅም እንዳለው ሁሉ መንከላከል አለብን፣ በአግባቡ መያዝ አለብን። ኢቨን ምን ያህል ውሃ እንዳለን ማወቅ አለብን በዓለም ላይና እንግዲህ ድሮ ላይ የነበረው እንትን ዝም ብሎ ሂዶ በማየት አንዳንድ መረጃዎችን በመላክ ነበርና አሁን ላይ ቴክኖሎጂ እያደገ በመጣ ቁጥር ያለን ሀብት በአግባቡ የመያዝ የት እንደሚገኝ፣ ምን ያህል እንዳለን፣ በማን ስር እንደሆነ ማወቅ ይቻላል። ስለዚህ ሪሞት ሴንሲንግ የመጀመሪያ ጥቅሙ ይሄ ነው። ሲፈጠርም ከሚሊታሪም ጀምሮ በኋላ ላይ እያደገ የመጣው ሀብታችን በአግባቡ መጠቀም ነው። ወንዞቻችን ብዙ ጊዜ ስናየው የትና ምን ያህል ፍሰት አላቸው የሚለው ማወቅ እንችላለን። ስለዚህ ሳተላይት መረጃ ይላካል። ስለዚህ የሚላከው መረጃ የወንዞችን ፍሰት በደንብ ማወቅ ይቻላል። እና የወንዞች የት ናቸው ያሉ ለምሳሌ እርዝመታቸው ማወቅ ይቻላል። የውሃቸው መጠን ምን ያህል ነው በኪሎ ሜትር ማወቅ ይቻላል። ብዛቸውን በትክክል ማወቅ ይቻላል። እና ወንዞቻችን በትክክል አድራሻቸውን ማወቅ እንችላለን። አድራሻ ብቻ ማወቅ አይደለም፣ በትክክል ማፕ ማድረግ እንችላለን። በድሮ ላይ ጎርጅ ውስጥ የሚገኙ ወንዞች በትክክል ማወቅ አንችልም። ቀለማቸው ምንድን ነው? መጠናቸው ምን ያህል ነው? በደለል ይሞሉ አይሞሉ አናውቅም። አሁን ላይ ግን ሳተላይቶች በሚልኩት መረጃ መሰረት ማወቅ እንችላለን የት ና ያለ የሚለውን ነገር ስለዚህ ሲግናል ይላካል። ያው በሳይንሱ መሰረት መረጃ እንልክና ያን መረጃ በመጠቀም የወንዞችን ትክክለኛ መገኛ ማድረግ እንችላለን። ስለዚህ አንደኛው እሱ ነው። በጎረጅ ውስጥም ያለውን ውሃ በትክክል ማወቅ እንችላለን። ከዘሩ ምንድን ነው መጠኑ ምን ምን ያህል ይመስላል፣ የሚገኝበትን ሎኬሽን ኤሪያ በትክክል ማወቅ እንችላለን። እና ይህ ትልቅ ጥቅም ነው ያለው። ስለዚህ ለሰው አክሰሲብል የማይሆኑ ኤሪያዎችን በትክክል ማይደርሱትን ማወቅ እንደምንችል ያግዘናል። ትልቅ ጥቅም ያለው ማለት ነው። የውሃ ሀብት በተለያየ መልኩ ሊገኝ ይችላል። በገጸ ምድር ለምሳሌ በሐይቅ በወንዝ፣ በባህር፣ በውቅያኖስና በበረዶ መልክ ሊገኝ ይችላል። ከዚህ ባሻገር በከርሰ ምድርም የተከማቸ የውሃ ሀብት ሊኖር ይችላል። ድሮ እንደምታውቁት የከርሰ ምድር ውሃ ምንድን ነው፣ እዛ አካባቢ እርጥበት አለ ወይም በመኪና ተቆፍሮ ነው የምናውቀውና አሁን ላይ ግን እሱ አደለም። ስለዚህ ግሬስ ዳታ በሚባል በመጠቀም ሪሊ ያለንን የግራውንድ ወይም ደግሞ የከርሰ ምድር ሀብታችን በአግባቡ መያዝ እንችላለን። ስለዚህ በተለይ አሁን በኢትዮጵያ የተጀመረ ስራ አለ። በትክክል የት አካባቢ የከርሰ ምድር ውሃ አለን፣ በምን ያህል መጠን፣ በቂ ነው ወይ ያለው የሚለውን አሁን እየተሰራ ነው ያለ። ትልቅ ጥቅም አለው በተለይ የከርሰ ምድር ውሃን በአግባቡ የመለየት የማወቅና አቋም ደግሞ ማፕ የማድረግ ትልቅ ጥቅም አለው። ሬሞሴንስ ዳታ ስለዚህ ቴክኖሎጂ ሌላ ምንድ ነው? ሀይቆቻችን በአግባቡ የመያዝና ና ካርታ ላይ ማስቀመጥ እንግዲህ ድሮን እንደሚባለው ምንድ ነው? ከዚ አካባቢ ሀይቅ እዚህ ነበረ ነው የሚባለው አሁን ላይ ግን እሱ አይደለም። በትክክል የትኛው ሀይቅ የት ይገኛል የሚለውን የሀይቆቻችን መጠን በትክክል ማወቅ እንችላለን። ሀይቆቹ ጨዋማ ናቸው ወይ፣ መልካቸውን ንጹህ ናቸው ወይ የሚለውን በትክክል ማወቅ እንችላለን። ሀይቆችን መጠናቸውን ብቻ አይደለም የምናውቀውና የሀይቆችን የጊዜ መጠን ማወቅ እንችላለን። ስለዚህ ሃይቆች በጊዜና በሰዓት እንዲሁም ደግሞ በቦታ የተመጠነ ነው ማወቅ እንችላለን። እንግዲህ ድሮ የነበረው ምንድን ነበር የሚባለው እዛ አካባቢ ሃይቅ ነበር ደረቀ ነው የሚባለው አይደል የነበረው። ከዛሬ 50 ዓመት በፊት የሀይቁ መጠን ማወቅ እንችላለን። ምን ያህል ውሃ ነበረው ሃይቁ ወደ ኋላ ተመለሰ። አዋሳ ሃይቅ ብለን እንመጣለን። የዛሬ 50 ዓመት የውሃ መጠኑ ምን ያህል ነበር? ከኛ ሃይቆች አሁን እንደ 40 ምንጭ አካባቢ ያሉት እንደ ጫሙ የመሳሰሉ ሃይቆች ድሮ ኮዚ ጋር ነበረኛ ስናቅ የሚሉ ትልልቆች ሽማግሌዎች አጋጥመውኛል እና ሳየው ርቀቱ የትናየት በብዙ ሜትር ርቀት ተሰብስቧል ይሄ አሁን የውሃ መጠኑ እየቀነሰ መምጣቱ የራሱ ሌላ ምክንያት ሊኖረው ይችላል እና አሁን ይሄን ሁሉ ማጥናት ያስችለናል ማጥናት ይቻላል ስለዚህ ታንክሶ ቴክኖሎጂ ትልቅ ጥቅም ያለው ምስ ነው ስለዚ አሁን አሁን ያነሳውን ንትን የዛሬ 5 ዓመት የት ነበረ እዛ አካባቢ ነበር የሚለውን ኤግዛክትሊ በሳተላይት ዳታ በመጠቀም ማወቅ እንችላለን አሁንስ ምን ያህል ነው ያለው ስለዚህ እንግዲህ እንደምናውቀው ይቀንሳል ወይ ይጨምራል። ስለዚህ ደግሞ ይብን የጨመረው ምን ያህል ነው የሚለው ማወቅ እንችላለን። መጨመሩ መቀነሱን ብቻ አይደለም፣ ምን ያህል ነው የጨመረው አሁን ላይ ያለው ከቀነሰ ደግሞ ምን ያህል ነው የቀነሰ የሚለውን በትክክል ማወቅ እንችላለን። ስለዚህ ይህ ትልቅ ጥቅም አለ። ሀይቆቻችን በአግባቡ የመያዝ የመምራትና የማወቅም ትልቅ ጥቅም አለው። ሪሞሴንሲንግ ቴክኖሎጂ ብለን የምጠራው እንግዲህ የደቀዳሳ ጥናት የሚባለው በአማርኛ ትልቅ ጥቅም አለው የእኛ ጣና ላይ የተጀመረው የምቦችን ስናነሳውን እምቦች ሲጀመር ጀምሮ ምን ያህል ነበር ሂደቱ? ስለዚህ ምንድነው በታይም እና በኤሪያ ማወቅ እንችላል። መቼ ተጀመረ? ምን ያህል ቦታ ሸፈነ? እድገቱስ ስም ያህል ነው? ተቀነሰስ ምን ያህል ቀነሰ የሚለው ማወቅ እንችላለን። ና ሐይቆቻችን የት እንዳለው ማወቅም ሳይሆን በምን ጤናማ እንዳለው ማወቅ አሁን፣ ለምሳሌ እንደተባለው አንዱ ሐይቆች ናቸው፣ ሌላኛው ወንዝ ነው። ወንዞቹ የት እንዳሉ፣ የት አካባቢ ውሃቸው እንደሚበዛ የመሳሰሉትን ማወቅ እንችላለን። ከእንግዲህ ወንዞችን ማወቅ አንድ የምንፈልገው ነገር አለ ማለት ነው። አንደኛ ለመስኖ መጠቀም የምንችለው የቱን ነው፣ የት አካባቢ ነው ምርታማ ቦታ ሊሆንልን የሚችለው፣ ፍሰቱን ወዴት ብንቀይሰው ይሻላል። ሁለተኛ ደግሞ ኃይል ማመንጫ ብንገነባ የመስኖ ግድብ ብንሰራ እነኝ እነኝህን የት ቦታ ምን ብንሰራ መለየት የሚያስችል ቴክኖሎጂ ነው ብለን መውሰድ እንችላለን። ትክክል። አራተኛ ደግሞ ምንድነው የውሃ ጥራት። አሁን እንግዲህ ድሮ እንደምናውቀው ምንድነው የውሃ ሳምፕል ተወስዶ ከውሃ አደለ ወደ ላቦራቶሪ የሚሄደው አሁን ላይ እሱ አይደለም። ስለዚህ የርሞስን ዳታን በመጠቀም የውሃን ጥራት ማወቅ እንችላለን። እኛውን ቴስት ያደረገነው ነገር ያለውን ጠናይቅ ላይ ትክክልም ይሰራል። ስለዚህ አሁን የውሃ መጠኑ ጨዋማ ነው ወይ አሁን ያለው እያንዳንዱ ሀይቆቹን ወይስ ሀይቆቹ በደለል ተሞልተዋል፣ የደለል መጠናቸውን አሁን እያስቸገረን ያለ ሱ አደላ አሁን ባለ። ስለዚህ የደለል መጠናቸው ወደፊትም ትልልቅ ግድቦቻችን እንደ ህዳሴ ግድብ የግቤ ግድቦች ትክክል ወደፊትም የሚገደቡ ይኖሩናል። የእነሱን እነሱን የደለል መጠን ለመቆጣጠር ለመከላከልም እገዛ ያደርጋል ብዬ አስባለሁ። ትልቅ ጥቅም አለው። ስለዚህ በወንዙ ላይ ምን ያህል አልጌዎች አሉ። አሁን ያሉ አረንጓዴ እጽዋት የምናያቸው ወንዙ ላይ ሀይቁ ላይ ምን ያህል አሉ። ስለዚህ የውሃ ጥራትን ለማጥናት ትልቅ ጥቅም አለው። ቅድም አሁን እንዳልሁ የተለየ ምቦጭ አሁን ምን ያህል ውሃ ጣና ቅድ እየጎዳው ያለ አሁን ገና ልጠና ገና አሁን እያጠና ነው ያለ። ስለዚህ እምቦጭ በመፈጠሩ የውሃ ጥራትን ምን ያህል ጎደው የሚለውን ማወቅ እንችላለን። አሁን እምቦጭ የሚፈጠር ከሆነ የተፈጠረው እምቦጭ ምን ያህል ነው፣ ምን ያህል የወንዙንስ ጤናማ ነጎደው የሚለውን በትክክል ስለዚህ የውሃውን ስነ ምህዳር መጠበቅ ትልቅ ጥቅም አለው እና የውሃ ጥራትን ወይም እንግዲህ ኳሊቲ ኦፍ ዋተር የምንለውን በትክክል ማወቅ እንችላለን። እንግዲህ ብቻውን አደለም የሚሰራው እንደተባለው፣ ምንድን ነው የውሃ ናሙና ከውሃ እናመጣና ወደ ላብራቶሪ ይወስደዋል። ከየት ከምናጠነው ሀይቅ ከምናጠነው ሀይቅ። ስለዚህ እንግዲህ ወይ ሀያ ወይ ሰላሳ እንግዲህ በሳይንሱ ወይ ሰላሳ ወይ አረባ የሚበቃውን ያህል የውሃ ሳምፕል እንወስድና በላብራቶሪ እናሰራዋለን። እኛ ደግሞ በሪሞሰስ ግዳታ ደግሞ ያገኘነው ውጤት ደግሞ አለ፣ ሁለቱን አንድ ላይ እንሰራዋለን እኛ የሰራነውና የውሃው ሳምፕል ትክክል ከመጣ ትክክል ነው ብለን እንቀጥላለን። ካልመጣ ደግሞ ምናልባት የተለያዩ ችግሮች ስለሚኖሩ እንደገና ደግሞ ሳምፕል። ጥቅሙ ብዙ ነው። ለምሳሌ አሁን በውሃ ሳምፕል ስናመጣ የተወሰነው ኤሪያ ብቻ ነው የምናውቃት ወይ ምናልባት ጫፍ ላይ፣ ወይ መሀል ላይ፣ ወይ ዳር ላይ ይሄኛው ግን ምንድ ነው ሙሉን የወንዙ አካል ነው የምናውቁ የት አካባቢ ተበክሏል የት አካባቢ ለምሳሌ አሁን የኢንዱስትሪያላይዜሽን መፈጠር አሁን በኛ ሀገር አሁን ጅምር ነው ገና ኢንዱስትሪ ግን ባለመጠንቀቅ እየተበከሉ ያሉ ወንዞች እንዳሉ ወቀሳዎች ይሰማሉ። ኢንዱስትሪዎች የራሳቸው ምርት ከማምረት በዘለለ ለአካባቢ ጥበቃ ችላ የሚሉ ኢንዱስትሪዎች ሊኖሩ ይችላሉ እና እሱሱን መቆጣጠር ያስችለናል። በጣም ትክክል ያስችላል። ስለዚህ ዋናው ዓላማው ም እሱ ነው። አሁን የጀመርነው በተለይ ደ ስፔስ ሳይንስ ጁና ዲታ ኢንስቲትዩት በተለይ ጣና ሀይቅ ላይ፣ ሐዋሳ ሀይቅ ላይ የጀመርነዋል እና እሱም ትክክለኛ ነው ማስሄድ እንችላለን። እንደተባለው በትክክል ያን ነገር ማኔጅ ማድረግ እንችላለን ወይ በተለይ ለፖሊሲ ሜከር በጣም አስፈላጊ ነው። እንደተባለውን ላብራቶሪ የሆነው ሊወድቅ ይችላል ሊሰራ ይችላል ና ግን አሁን ላይ ግን ትክክለኛ ደግሞ ደስ የሚል መሰላሁን ሪል ታይም ነው ሪል ታይም ማለት ምንድን ነው? በየአምስት ቀኑ ማወቅ እንችላለን የውሃውን ትክክለኛ ጤናማነት። ድሮ እንደተባለው ሳምፕል ወስዶ ከወር በኋላ ነው፣ ኮስቲም ነው። ይሄኛው ግን ምንድነው በየአምስት ቀኑ ውስጥ ማወቅ እንችላለን የውሃውን ጤናማነት የመሬታችንስ በውሃ የመታጠብ ሁኔታ። እንደው እንደ ምሳሌ በሌላው በሰለጠነው ዓለም ስንመለከት የአውሮፓ ኢቨን ወደ ምስራቁም ስንሄድ፣ ወንዞቻቸው በአመዛኙ ንጹህ ናቸው። እርግጥ አንድ የራሱ መነሻ አለው ብዬ አስባለሁ። አብዛኞቹ የእነሱ ወንዞች ከበረዶ የሚነሱ ናቸው። ንጹህ ሆኖ ሊታዩ ይችላሉ። ግን የአፈር መታጠብንም ስንመለከት በዚህ በሞቃታማው ክልል ያለው የህብረተሰብ ክፍል መሬቱንም የመጠበቅ ችግር ስላለበት በጣም የደፈረሰ ውሃ ነው የምናየው፣ በጣም የደፈረሰ እንደገና ደግሞ ወደ እነሱ ወደ አውሮፓ ስንሄድ ደግሞ ወንዞቹ ጥርት ብለው ነው ሲሄዱ የምናየው። ሞልተውም ጥርት ብለው እናያቸዋለን እና እዚህ አፍሪካ ውስጥ ያለው የትኛው ወንዝ ብዙ አፈር ይዞ እየሄደ እንደሆነ የትኛው ወንዝ ከየት አካባቢ አፈር እንዳጠበ እንዲህ የመሳሰሉት ነገሮችስ ላይ አስተዋጽኦ ይኖረው ይሆን? ትክክል አለው። አሁን ምንድን ነው በተለይ ወደ ውሃው የሚገቡ ደለሎችን በትክክል ማወቅ ይቻላል። አሁን ምንድን ነው እንዳልሁ የዛሬ አምስት ዓመት በወንዙ ዳርቻ አካባቢ ምንድን ነበር? ወንዙ መጀመሪያ ላይ አፈሩ ምን ያህል አማውንት ነበረው? ምን ያህል መጠን ነበረው? የአፈሩ በተለይ ብዙ ጊዜ በውሃው ተሌቶች አይደል ወንዙ ያለው አፈር ለዚህ መጀመሪያ የነበረው ለምሳሌ የዛሬ አምስት ዓመት ምንድን ነበር የወንዙ ዳርቻው ላይ አካባቢ አፈር ነበር ወይ ሳራማ ነበር ወይ ወይ ጨዋማ ነበር ወይ ምለውና ያለ ዘን በአምስት ቀን ውስጥ ምንድን ነበር ለውጡ። ስለዚህ በአስር ቀን ውስጥ እያለ በየዓመቱ እንደርና ስለዚህ መጨረሻ ዓመት ላይ ያለውን የውሃ ደለል ማወቅ እንችላለን። እና ደግሞ በየት አካባቢ እንደመጣ ምናውቀዋል። መቼም የውሃዎቹ የሚመጡበት ወንዝ አለ ላይ እንደምትሉ ምሳሌ በሰሜን ነው ወይ በደቡብ ነው ወይ በምዕራብ ነው ወይ የሚለውን ውሃዎች፣ ወንዞች በሚገቡበት አካባቢ ቁጥር እንደምን ብለህ ማወቅ እንችላለን። እና ትልቅ ጥቅምም አለው በተለይ አሁን ለዓለም ላይ አሁን የሄደበት ያለ ቴክኖሎጂ ስለሆነ ትልቅ ጥቅም አለው። ማወቅም እንችላለን። አሁን የሚሞከር ነው ስራዎችም አሉ። ጥሩ ጥቅም አለው። ግኝትም አግኝተንበት እና እንደ ኢትዮጵያ ያሉ ሀገሮች የሞንሱን ዝናብ የሚጠቀሙ እንደ ህንድ፣ እንደ ኢትዮጵያ ሌሎችም አሉ። እንደዚሁ የዝናብ ወቅትን ጠብቀው የሚያመርቱ የዝናብ ጥገኛ የሆኑ ሀገሮች አሉ፣ የኛን ሀገር ጨምሮ። ይሄ ደግሞ የግድ የዝናብ ሽፋናችንን የት አካባቢ በቂ ዝናብ ይዘንባል፣ የት አካባቢ ደግሞ እጥረት አለ፣ ይህንን ወደኋላም ታሪክ ለማጥናት ወደፊትም ለመተንበይ የሚያስችል ነገር መረጃዎቹ ያገለግሉ ይሆን በዚህ በርቀት መቆጣጠሪያ ወይም በርቀት ዳሰሳ ቴክኖሎጂ ብንጠቀም። ጥሩ ጥያቄ ደስ የሚል ጥያቄ ነው እና እኔም ላነሳው የነበረ ነው። እንግዲህ 80 ፐርሰንቱ በግብርናም ስለሆነ እንግዲህ እየተመገበ ነው ያለው እሱም ደግሞ የምንጠብቀው ዝናብ ነው ፈጣሪን ብቻ ምንን ነው እንደተባለው ና ፈጣሪ ደግሞ ወንዝም ሰጥቶናል አ ዝናብ ብቻ አይደለም፣ ሐይቅም ሰጥቶናል፣ እውቀቱንም አብሮ ሰጥቶናል። እሱን የመጠቀም የእኛ ኃላፊነት ነው እና እንደተባለው ምንድነው በተለይ የዝናብ መጠንን ማወቅ እንችላለን። ሪትሪፕስ የሚባል ኦፕን ሶርስ ዴታ አለን የዝናብ መጠን ማወቅ እንችላለን አሁን ብቻ አይደለም ወደኋላም ወደፊትም አሁን ላይ ማወቅ እንችላለን ስለዚህ አሁን ለምሳሌ ዛሬ ላይ ዝናቡ ምንድን ነው ምን ነው ያለ ላይ በየቀኑም የሚተነበየው የሱት ስለዚህ ዛሬም ዝናባማ ነው ከፊል ዳመናማ ነው ደረቃማ ነው ፀሐይ ነው የምንለው በዛ ነው የሜትሮሎጂ አገልግሎት መሬት ላይ ካሉት መሳሪያዎች ጋር በማቀናጀት ተክስም መጠቀም ይቻላል እና ይቻላል እ ያለምሳሌ አሁን ዛሬ ዝናባማ ነው የዛሬ አምስት ቀን ምን ይሆናል አሁን ብዙ ጊዜውን ሰብል ስንሰበስብ የዛሬ አምስት ቀን ዝናብ ስለሚሆን ሰብላቸው ሰበስብ ዋላ የሚባለው እሱ የእኛ ቴክኖሎጂ አብሮህ የሚሄድ ነው። መሬት ላይ ከሚተከሉ ጣቢያዎች ጋር በመናበብ የዝናብ መጠንንም በትክክል ማወቅ እንችላለን፣ መተንበይ እንችላለን፣ መጠኑን ማወቅ እንችላለን። እሱ ብቻ አይደለም። አሁን ሰብሉ በትክክል እያደገ ነው ወይ ዝናብ ብቻ መኖሩን አይደለም፣ ሰብሉ ምን ያህል ያስፈልገዋል የሚለው ማወቅ እንችላለን። አፈሩ ምን ያህል ውሃ ይዟል? አሁን ላይ በቂ ነው ወይ ለሰብ አፈር ከሚገኝበት ማሳይደን አዝቀን አምጠን ወደ ላቦራቶሪ አስገብተን አይደል በሚገኘው ሳተላይት መረጃ መሰረት ያፈሩን ለማማነት የአፈሩን መጠን ማወቅ እንችላለን። ስለዚህ ለመስኖ ትልቅ ጥቅም አለው። አሁን ላይ መዋል አለብን ሀገራችን እንደ ፖሊሲ ሜከሮች ሱ ይሄ የርቀት ዳሰሳ ወይም የርቀት መቆጣጠሪያ ቴክኖሎጂ ወይም በእንግሊዝኛው ሪሞት ሴንሲንግ የምንለው ቴክኖሎጂ የውሃ ሀብታችንን ለማጥናት፣ ለማጎልበት፣ ለመቆጣጠር፣ ለመሳሰሉት ነገሮች ያገለግለናል ብለን ካል ከየትኞቹ ቴክኖሎጂዎች ጋር ነው አጣምረን የምንጠቀመው ወይም ደግሞ ከየትኞቹ ስለ ውሃ ከምናውቅባቸው ቴክኖሎጂዎች ወይም የሳይንስ መስኮች የተሻለ ነው ሊያገለግለን የሚችለው? እስቲ በንጽጽርም በተጓዳኝም ለምሳሌ ላቦራቶሪ እንጠቀማለን ተብሏል። ይሄ አንዱ ተጓዳኝ እንትን ነው። ለምሳሌ በሚቴዎሮሎጂ የመሬት ላይ መቆጣጠሪያ ጣቢያዎች አሉ። ዝናብ መለኪያ፣ የንፋስ መለኪያ የመሳሰሉት ነገሮች እንጠቀማለን። እንዲህ እንዲህ በተጓዳኝ የምንጠቀማቸው የሪሞት ሴንሲንግ ቴክኖሎጂ ወይም የርቀት መቆጣጠሪያ ወይም ዳስሳት ቴክኖሎጂ ከነኚህ ከነኚህ ጋር በመቀናጀት እንጠቀመዋለን። ከነኚህ ከነኚህ ይሻላል በሚል እስኪ ከዚህ አንጻር የሚቃኝ ነገር ካለ እንግዲህ ሪሞት ሴንሲንግ ብለን ስናወራ ብቻውን ይቆም አይደለም። ከየትኛውም ሳይንስ ጋር አብሮ ይሰራ። ደስ የሚለው ባህሪው ምስ ነው። ሪሞት ሴንሲንግ እንደ ሌሎቹ አሁን የትምህርት ዘርፎች ወይም የሳይንስ ዘርፎች ብቻውም ይቆም አይደለም እና የትኛውም ሙያ ዘርፍ፣ የትኛውም ቦታ፣ የትኛውም በየትኛውም ጊዜ መጠቀም እንችላለን። አሁን ለምሳሌ እንደተባለ አሁን ውሃን ስናጠና ለምሳሌ ሃይድሮሎጂካል ኢንጂነሪንግ ላይ ስንመጣ የውሃ ሞዴል የሚያጠናው እነሱ ከእነሱ ጋር እኛ እንጠቀማለን። እነሱ ብዙ ጊዜ ጌጅ ብለን የምንጠራቸው እነሱ የሚጠቀሙ መለኪያዎችን የሚጠቀሙ ስለዚህ ምንድነው አሁን እኛ የምናደርገው እናደርገው ምንድነው እነሱ የሚጠቀሙት ያችን መለኪያዎችን ብቻ ነው። ስለዚህ ምንድነው ውስድነት አለው የምን የጊዜ የቦታ የሀብት ውስድነት አላቸው። እነሱ ሁለተኛ ደግሞ እንደተባለው አንዴ ብቻ ነው የሚያመጡ ሳምብል እሱም ነው። እንደገና ደግሞ የሽፋንም እጥረት አለ፣ የሽፋንም እጥረት አለው። ስለዚህ ምንድን ነው የእኛ ቴክኖሎጂ ወይም ሪሞስ ቴክኖሎጂ የሚሻለው ምንድን ነው? በቦታ በጊዜና በገንዘብ የተሻለ ነው ከነሱ። ብዙ ነገር መስራት ብዙ ነገር በአንዴ ብዙ ነገር መስራት እንችላለን። ከነሱ ጋር የምንጠቀሙ እንደተባለው ብቻውን ስለማይቆም መረጃዎቹ ትክክል ናዎች የሚለውን የምናውቀው በነሱ ዳታ ነው በመለኪያዎቹ ነው። ምክንያቱም ብዙ ጊዜ የሚለኩት የዳመኖች ሊሆን ይችላል፣ ኢሜጃችን ሊጎዳ ይችላል፣ ብናባ ሶፍትዌር ሊሆን ይችላል። ስለዚህ ትክክለኛ ነው የሚለውን ቸክ የምናደርግበት እንችላለን። ስለዚህ ምንድን ነው እርስ በእርስ አብረን ነው የምንሰራው እንመጋገባለን። ግን የሚሻል ምነው ሪሞስ በምንድን በጊዜ ኢቨን በኮስት ለምሳሌ አንድ የላከው ሳተላይት ሜድ ለብዙ መንገድ ያገለግላል፣ ለውሃ ጥራት፣ ለውሃ ሽፋን ለውሃ ደይ ብዙ ለማወቅ ለብዙ ነገር ያገለግላል። አንዱ አንዱ እነሱ ግን ለአንድ ብቻ ከሆነ አንዱ ብቻ ነው የሚያመጣ። ስለዚህ የርቀት መቆጣጠሪያ ቴክኖሎጂ ወይም ሪሞት ሴንሲንግ እንደ ማንኛውም የሳይንስ መስክ ከብዙ ሳይንሶች ጋር መስራት አለበት ብለን ልንወስድ እንችላለን። ለምሳሌ እንደተባለው ሃይድሮሎጂ ሳይንስ ከባዮሎጂ፣ ከኬሚስትሪ፣ ከጂኦግራፊ፣ ግብርና ወይም አግሪካልቸር እና ብዙ ሳይንሶችን አጣምሮ ሲሰራ ውጤታማ መሆን ይቻላል ብለን መውሰድ እንችላለን። እንደተባልከው አሁን ብዙ ጊዜ አሁን አይተህ ከሆነ ሪሞሴንሲንግ ከፊዚክስ ጋር አብሮ አይሰራ ይላል። ግን አሁን የሪሞሴንሲንግን ታሪክ በትክክል ቤዚኩን ስናወራ የፊዚክስ ባክግራውንድ ነው ያለው የፊዚክስ ቲዮሪ ነው ያለው እና ከፊዚክስ ጋር አብሮ ይሄዳል። ኬሚስትሪን ስናወራ አሁን ስለ ውሃ ጥራት ስናወራ ኬሚስትሪ ነው አብዛኛው ያለው። የፒኤችን ስናወራ የፒኤችን ሙሉ ኬሚስትሪዎች ነው የሚሰራው። ስለዚህ ከኬሚስትሪ ጋር አብረን እንሰራ። ስለዚህ ባጭሩ ምንድነው ሪሞሴንሲንግ የሚባለው የሳይንስ ዘርፍ ከየትኛውም የሙያ ጋ ኢቭን ነው በየትኛውም ቦታ የትኛው ጊዜ መጠቀም እንችላለን፣ በሚል እንደው ምንድን ነው ማፒንግ ብንሰራ፣ ለምሳሌ ካርታዎችን ብንሰራ የግድ ጂኦግራፊ ሊያስፈልገን ነው። በትክክል መልካም። አስፈላጊነቱን ስናይ በጣም ሰፊ ነው። እንግዲህ የውሃ ሀብታችንን ለማወቅ ታዲያ ኢትዮጵያ አሁን የራሷ ሳተላይትን የመጠቀም አቅሟ ገና ጅምር ነው። ምን ያክል አዋጭ ነው አሁን እንደ ወደፊት የሚታሰብ ነገር አለ። ይሄን ለማድረግ የግድ ሳተላይቶች ያስፈልጉናል። ሁሉም ሀገር የራሱ ሳተላይት በሁሉም ነገር ሊኖረው አይችል ይሆናል። በተወሰኑት የራሱን ይጠቀማል፣ በተወሰኑት ተከራይቶ ሊጠቀም ይችላል። እኛ ያለንበት ደረጃ ምን ላይ ነን አሁን? እንደው ዓለምን በትክክል ስናየው ለምሳሌ ራሻን ስናይ፣ አሜሪካን ስናይ፣ ህንድን ስናይ ትልቅ ኢንቨስት እያደረጉ ያሉ አሁን ወደ ቴክኖሎጂ ለእኛ ያስፈልጋ ላይ ያስፈልግ ምንም ጥያቄ ውስጥ የሚገባ አይደለም ያስፈልግ ከአፍሪካም እንደ ደቡብ አፍሪካ ግብጽ እንደ ግብጽ ከዘጋጀ አሁን ናይጄሪያ ለምሳሌ ነበር። አሁን ጥሩ ስራ እየሰሩ ነው ያለው። ሀገራችንን በዚህ ቀዳሚ ተርታ ለመሰለፍ እየሰራች ነው ያለችው። እንደኛ ተቋም ደግሞ እንደ ስፔስ ሳይንስ ደግሞ ትልቁን ማለት ነው እኛ ነን፣ እየሰራንም ነው ያለ ነው እና ያስፈልገናል። በትክክል እየሰራንበትም ነው ያለው። የተሞከረም ስራም አለ። እንግዲህ ብቸኛዋ የኢትዮጵያ ሳተላይት የመጠቀችው ትልቅ አስተዋጽኦ አድርጋለች። በተለይ እንግዲህ በሪሞት ሴንሲንግ ዴታን ስናየው ምንድ ነው ይቻላል የሚባል መንፈስ ዘርተናል። ሪሊ አይቻልም፣ እንግዲህ ብዙ ዲያሎግም ነበረው። እንችላለን እኛ አቅም ገንዘብ ማምጣት እንችላለን። ኢቨን ሀብት አለን ሀብት መጠቀም እንችላለን የሚል ወኔም እንደ ኢትዮጵያ ብዙ ወኔ የዘራ ብዙ አቅም እንዳለን ያሳየ እንግዲህ በቴክኖሎጂ ዘርፍ ስናየው እንግዲህ ዳታ በትክክል ማውረድ እንደምንችል የተማርንበት የምንፈልገውን ዳታ በጊዜ መጠቀም እንደምንችል እንግዲህ በሂውማን ዲቨሎፕመንት አስተዋጽኦ አድርገናል ብለን ነው የምናስብ። አድርገናል ሌላ ምንድነው ፍሪሊ የምናገኛቸው መረጃዎች አሉ። ለምሳሌ እንደ ሴንቲኔል ዳታ ብለን የምንጠራው እያመስቀሩ ላት እናገኛለን አሁን ባለው እንትን ውስጥ እና እሱ መጠቀም እንችላለን። ግ እኛ የለንም ብለን መቆም የለብን። አስር ሜትር ሬዞሉሽን ያላቸው እንትኖች አሉ፣ መረጃዎች አሉ። እሱ መጠቀም የሀገር ልጆች። የዛሬውን ዝግጅት በዚሁ አበቃን። ሳምንት ይኸው የሪሞት ሴንሲንግ ቴክኖሎጂ ማለትም የርቀት መቆጣጠሪያ ወይም ዳሰሳ ቴክኖሎጂ ሌሎች የተፈጥሮ ሀብቶችን እንዴት ማወቅ፣ መጠበቅ፣ መንከባከብና መጠቀም እንደሚያስችል እንዳስሳለን። ጌታቸው መላኩ ነበርኩ። መልካም ሳ ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ